ከአዲስ አበባ በ126 ኪሎ ሜትር ርቀት ላይ በምትገኘው የአምቦ ከተማ ለተቃውሞ አደባባይ የወጡ ነዋሪዎች የኢትዮጵያ መንግስትን ተችተዋል። የአምቦ ዩኒቨርሲቲ ተማሪዎች፣ የመንግስት ሰራተኞችና የከተማዋ ነዋሪዎች ተቃውሞ ትልቅ ነበር ሲሉ ለዶይቸ ቨለ አረጋግጠዋል። የአይን ማኞች እንደሚሉት ዛሬ ጠዋት አራት ሰዓት አካባቢ የተጀመረው ተቃውሞ እስከ ስድስት ሰዓት ዘልቋል። በተቃውሞ ሰልፉ ላይ ኦሮሞ ሊዋሃድ ይገባል የሚሉ ጥሪዎች ተደምጠዋል የሚሉት የከተማዋ ነዋሪ መንግስት ይውረድ የሚል መፈክርም ተደምጧል ሲሉ ተናግረዋል። በቃ ህብረተሰቡ ሙሉ ማለት እንችላለን። ከተማ አልቀረም ጫፍ እስከ ጫፍ ብዙ ነበረ። ደስ የሚል ነበረ። በሰላም ነው የተነቀቀው። መፈክሮቹ ወያኔ ጥፋ፣ ወያኔ ይርቃን፣ ካሁን በኋላ የአዲጋ አይግዛን ኦሮሞ ራሳችን ራሳችን እናስተዳድራለን ነው። የተቃውሞ ሰልፉ እንደ ከዚህ ቀደሙ በወጣቶች ብቻ ሳይሆን መላ የከተማዋ ነዋሪዎች አካቷል የሚሉት ሌላኛው የአምቦ ነዋሪ ለሁለት ሰዓት መካሄዱን ተናግረዋል። የተቃውሞ ሰልፈኞች የመብት ጥያቄዎችን ጠይቀዋል የሚሉት የአይንማኙ በአካባቢው የነበሩ አድማ በታኝ ፖሊሶች ምንም አይነት እርምጃ አለመውሰዳቸውንም ተናግረዋል። አንደኛ መብት ፍሪደም ነው የሚያሉ ያሉት እና የኦሮሞ ህዝብ እየተጨቆን ነው እየታሰርን ነው መፍታችን ይጠበቅ ነው። ሁለተኛ ደግሞ በተለያየ ነገር፣ በመሳሪያ በጨቀና በወታደሮች ጨቀና መተዳደር የለብንም ገዢው ፓርቲ ማስተዳደር ካልቻለ ይልቀቅ ይልቀቅልን ነው። የኦሮሚያ አርማ ብተናዎች ነበሩ። እነዚ አርማ ብተናዎች ከግራና ከቀኝ ከመሄድ ውጪ መሳሪያቸውን ወደ መሬት አዘግድቁ ከመሄድ እንጂ ሰላማዊ ሰልፍ በወጣው ህዝብ ላይ ምንም ያደረጉት እንትን ጉዳት የለም። በሌላ ጊዜ ቢሆን ግን ዱላና እንትን መዘዛ ነበረ አሁን ግን ጠቅላላ የህዝብ እንቅስቃሴ ስለሆነ የሚጠየቀውም ደግሞ የመፍትህ ጥያቄ ስለሆነ የከተማ ከንቲባው ወጥቶ ለጠየቃችሁ ጥያቄ ትክክለኛ ጥያቄ ነው፣ ፍትሐዊ ጥያቄ ነው፣ እኛም ከእናንተ ጋር ነን፣ እናንተም በርቱ ብሎ ነው ያን ጥያቄ የጠየቁትን ተማሪዎችና ህዝቡ የጠየቀውን ጥያቄ የመለሰላቸው ማለት ነው። በአምቦው ተቃውሞ ፋብሪካ መነቀል የለበትም ዜጎች ከሶማሌ ክልል ሊፈናቀሉ አይገባም የሚሉ መፈክሮች መሰማታቸውን የከተማዋ ነዋሪ ነኝ ያሉ ግለሰብ ለዶይቸ ቬለ ተናግረዋል። አምቦ ፋብሪካው ማለት ነው አምቦ ፋብሪካው መነቀል የለበትም መሸጥ የለበትም የሚለው ነው። ሁለተኛው ደግሞ በሶማሌ ክልል የተፈናቀሉ ወገኖቻችን መፈናቀል የለባቸው። መፈናቀሉ የሚቀጥል ከሆነ ደግሞ ታጥቀን ድንበራችን እስከመጠበቅ ድረስ መድረስ አለብን ብሎ አቀረቡለት ማለት ነው ላስተዳደሩ። የዛሬው የተቃውሞ ሰልፍ ከአምቦ ባሻገር በሻሸመኔና ዶዶላን በመሳሰሉ አካባቢዎችም ተደርጓል። የዶዶላው ነዋሪ አቶ አህመድ መሐመድ እንደታዘቡት ከቀኑ ሰባት ሰዓት ገደማ የተጀመረው የተቃውሞ ሰልፍ ከወትሮ በተለየ አመራሮችና የጸጥታ ኃይሎች ጭምር የተሳተፉበት ወጥነትም የነበረው ነው። ያው ኖርማሊ በቃ ሰው ሰውን አይነካም ምናምን አይሉም። ወያኔ ዳን ወያኔ ዳውን ዳውን የሚል ነገር ና ሌላ ያው ፖሊሶቹም ህዝቡም ተቀላቅሎ ነው። ይሄ ኬሌ ነው ይሄ ኬሌ ነው ማለት አይቻልም። ካቢኔም፣ ፖሊስም፣ ሴትም ወንድም ሁሉም ተቀላቅሎ ነው። እንደ ዱሮ ወጣት ብቻ ሳይሆን በቃ ሁሉም በቃ ታውቃለ። ምን ብዬ ልንገር በቃ ዩኒፎርሚቲ ያለው ራዲ ነው። በዶዶላው ተቃውሞ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራሮች ይፈቱ ከሚለው ጥያቄ ባሻገር የአዲስ አበባና የድሬዳዋ የባለቤትነት ጥያቄ ተነስቷል ሲሉ የዓይን እማኙ አክለው ነግረውናል። ተቋሙ አንዱ ወያኔ ይውረድ ነው፣ ሁለተኛ ደግሞ የእኛ ሰዎች በድንበር ላይ የሚሞቱ ሰዎች ሞት ይቁም የእኛ ካሳ ይከፈል ነው፣ ሶስተኛ ደግሞ እስካሁን ያሉት አሉት ማግኘት ያለብንን አላገኘንም ማግኘት አለብን። ስፔሻሊ ድሬዳዋ እና እንደ አዲስ አበባ ማግኘት ያለብንን አላገኘንም ማግኘት ያለብን የሚል ነው። ይህን ነው እና የታሰሩ ሰዎች እንደ በቀለ ገርባ እና ደጀኔ ጣፋ እና ዶክተር መረራ ጉዲና ይፈቱልን። በሻሸመኔ ከተማ በተደረገው የተቃውሞ ሰልፍ አንድ የተመታ ሰው አለ የሚል መረጃ ነው ቢኖርም ለማረጋገጥ ሳንችል ቀርተናል። የኦሮሚያ ብሔራዊ ክልላዊ መንግስት ኃላፊዎችም በተደጋጋሚ ያደረግናቸውን የስልክ ጥሪዎች አልመለሱልንም።